ጠቅላይ አቃቢ ሕግ በአዋጅ ተቋቋመ የፍትህ ሚኒስቴር ደግሞ ፈረሰ ይላል አብይ ርዕሳችን። የህዝብ ተወካዮች ፍርድ ቤት ትላንት ባካሄደው ስብሰባ ላይ ነው ጠቅላይ አቃቢ ሕግን የሚያቋቁምና ፍትህ ሚኒስቴርን ደግሞ የሚያፈርስ አዋጅ ያጸደቀው። እስክንድር ፍሬው አጠር ያለውን የዚህን ዘገባ ዝርዝር ልኳል። በ1985 ዓ.ም በአዋጅ ቁጥር 39 ተቋቁሞ የነበረውና በ1986 እንደገና የፈረሰው የጠቅላይ አቃቤ ህግ ጽህፈት ቤት ዳግም በአዋጅ ተቋቁሟል። በፍትህ ሚኒስቴር ውስጥ የአንድ መምሪያ ያህል ብቻ ይሰራ እንደነበር፣ ይህም ነጻ ህልውናውን እንዳሳጠው የሚገልጹ ባለሙያዎች፣ ስልጣኑም ለተለያዩ ተቋማት ጭምር ተሰጥቶ መቆየቱን ይናገራሉ። የአዋጁን መጽደቅ አስመልክተው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ማብራሪያ የሰጡት የፍትህ ሚኒስትሩ ጌታቸው አምባይ ጠቅላይ አቃቤ ህግ ራሱን ችሎት የመቋቋሙ አንዱ ምክንያት ይሄው እንደሆነ አስረድተዋል። የመመርመርና የክስ መመስረት ጉዳይ በተለያዩ ተቋማት ተበታትኖ ሲሰጥ የቆየ ጉዳይ ነው። በመደበኛው አቃቤ ህግ፣ በጸረ ሙስና፣ በገቢዎች ጉምሩክ ባለስልጣንና በሸማቾች ባለስልጣን ተከፋፍሎ የነበረ ከመሆኑ ጋር ተያይዞ መሰረታዊ ችግሮች የታዩበት መሆኑን በግምገማ የታየ ነው። አንደኛውና መሰረታዊ ጉዳይ እነዚህ የህግ የማስከበር ጉዳዮች ወጥነት ባለው መንገድ የመሰራቱ ሁኔታ ከተቋም ተቋም የሚለያይ በመሆኑ የተነሳ በስራዎቹ ላይ የሚያመጣው እንቅፋትነት አንዱ መሰረታዊ ችግር ነው። ይህን ተከትሎ የሚታየው ቀልጣፋና ውጤታማ የሆነ አገልግሎት በመስጠት ረገድ ከተቋም ተቋም የሚታየው አገልግሎትም በዛው መሰረት ችግር ያለበት የአሁኑ አደረጃጀት ግን የተሻለ ሁኔታ እንደሚፈጠር ሚኒስትሩ አስረድተዋል። ጠቅላይ አቃቤ ህግ እንደ ሚኒስቴር መስሪያ ቤት እንደሚቋቋም የሚኒስትሮች ምክር ቤትም አባል እንደሚሆን ተጠቅሷል። ዋና አቃቤ ህጉም በጠቅላይ ሚኒስትሩ አቅራቢነት በፓርላማው እንደሚሾሙ ተመልክቷል። የአቃቤ ህግነት ስልጣን ተሰጥቷቸው የቆዩ ተቋማት ስልጣንና ተግባር ወደ አዲሱ ጠቅላይ አቃቤ ህግ እንደሚዞርም ሚኒስትሩ አብራርተዋል። የአዲሱ አደረጃጀት እንግዲህ ያው በፍትህ ሚኒስተር በዘጠኝ መቶ አስራ ስድስት አዋጅ ቁጥር ዘጠኝ መቶ አስራ ስድስት ሁለት ስምንት አስራ ስድስት ላይ የተሰጡ ስልጣንና ተግባር ወደ ጠቅላይ አቃቤ ህግ ይመጣል። ከጸረሙስና የመመርመር ስራዎች ለፖሊስ ሲሰጡ የክስ ጉዳዮች ወደ ጠቅላይ አቃቢ ህግ ይመጣሉ። ገቢዎችና ጉምሩክም ላይ ያለው የመክሰስ ሁኔታ ወደ ጠቅላይ አቃቢ ህግ ይመጣል። ስለዚህ እነዚህን መመለስ የሚችል የአደረጃጀት ስራ በጠቅላይ አቃቢ ህጉ ዘርፎችና ዲቪዥኖች ይኖራል። በዚህ መሰረት ስራዎችን የማስቀጠል ስራ ይሰራል። ሚኒስትሩ አክለው እንዳብራሩት የጠቅላይ አቃቢ ህግን የማቋቋሙ አስፈላጊነት ከታመነበት ቆይቷል። የወንጀል ፍትህ አስተዳደር ፖሊሲያችን በ2003 ዓመተ ምህረት ሲወጣ የጠቅላይ አቃቢ ህግ አደረጃጀት በሀገሪቱ መኖር እንዳለበት መልሷል። በተለይም ሽብርተኝነትን፣ የሀገር ክህደት፣ ከባድ የሰው ግድያ፣ ሙስና ና ሌሎች ትልልቅ ወንጀሎችን በተመለከተ የመመርመር፣ የመክሰስ ና የመከራከር ጉዳይ ለጠቅላይ አቃቢ ህግ መሰጠት አለበት ብሎ የወንጀል ፍትህ አስተዳደር ፖሊሲ መልሶታል። ስለዚህ ፖሊሲው ተግባራዊ የሚሆነው እሱን ሊያስፈጽሙ በሚችሉ አዋጆች ከመሆኑ ጋር ተያይዞ የጠቅላይ አቃቢ ህግን አዋጅ ማውጣት አስፈላጊ የሚያደርገው ሌላው ምክንያት ይሄ ነው። ከአዋጁ መውጣት እስከ ይዘቱ የተለያዩ አስተያየቶች ማስከተሉ መነጋገሪያ መሆኑ እየታየ ነው። የጠቅላይ አቃቤ ሕግን ሙያዊ ነጻነት ያሳጣሉ የተባሉ የአዋጁ ክፍሎች የባለሙያዎችን ትኩረት ከሳቡት መካከል ናቸው። የፍትህ ሚኒስቴር ስልጣን ተደርቦ ለጠቅላይ አቃቤ ሕግ መሰጠቱን ባሉታዊ ሁኔታ የተመለከቱት እዚህ ላይ ይጠቀሳሉ። ተቋሙ በሙያዊ ተግባሩ ላይ እንዳያተኩር፣ ፖለቲካ ውስጥም እንዲዘፈቅ ያደርገዋል ባይ ናቸው። የካቢኔ አባል ሆኖ የፖሊሲ ውሳኔዎችን የሚወስን ተቋም እንዴት ሙያዊ ነጻ ነፃነት እንደሚኖረው የጠየቁም አሉ። ሰሞኑን ከባለሙያዎች አስተያየት ጋር ለመመለስ እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ